የዩናይትድ ስቴትስ ሴት ፕሬዚዳንት ለመምረጥ ተዘጋጅታ ይሆን? ቀዳሚው ቅንብራችን ነው። ጥቂት ቀናት በቀሩት ምርጫ እያነጋገሩ ካሉት ጭብጦች መካከል አንዱ ነው፣ የምክትል ፕሬዚዳንት ካማላ ሃሪስን ፕሬዚዳንታዊ እጩነት ተንተርሶ ዳግም የተነሳ ጥያቄ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ውስጥ ባደረገው ብሮኪንግስ ዓለም አቀፍ የምርምር ተቋም የምጣኔ ሀብትና የልማት ጉዳዮች ባለሙያ ናቸው። አወያይ ተናቸዋል። ዶክተር አዲሱ ላሽተው በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። ሁለት ሳምንት የማይሞላ ጊዜ የቀረው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በዩናይት ስቴትስ ብቻ ሳይሆን በዓለም ዙሪያም የብዙዎችን ቀልብ የሳበና በጉጉት የሚጠበቅ ጉዳይ መሆኑ ይታወቃል። ከዚህም በተጨማሪ ከእጩዎቹ መካከል የዲሞክራት ፓርቲ እጩ ሆኖ የቀረቡት ካማላ ሀሪስ ጾታቸው ብቻ ሳይሆን በዝርያቸው ጥቁር መሆናቸውም የተለየ ትኩረት ለመሳቡ ተጨማሪ ምክንያት የሆነ ይመስላል። በዩናይት ስቴትስ ታሪክ ከዚህ ቀደም ሴት ለፕሬዚዳንትነት የበቃችበት አጋጣሚ ያለመኖሩን ጨምሮ በአጠቃላይ በምርጫ ዙሪያ ከሚካሄዱትና ከሚመለከቷቸው ጉዳዮች አንጻር የፆታ ጉዳይ በእርግጥ በዚህ ምርጫ ምን አይነት ተጽዕኖ ያሳድር ይሆን? ለግራና ቀኝ ክርክሮችስ መከራከሪያ የሚሆኑ ማሳያዎች አሉ። በመሰረታዊው ቀዳሚ ጭብቶች ብንንደረደረው ሳሳው የፕሬዚደንሻል እጩ ካምላ ሀሪስ ልዩ የሚያደርጋቸው አንደኛ ሴት እጩ ፕሬዚደንት መሆናቸው ነው። ሁለተኛ ነገር ደግሞ የጥቁርና የኤዥያዊ ዝርያ ያላቸው ናቸው። አባታቸው ጥቁር፣ እናታቸው ደግሞ ከኢንዲያን ሄሪቴጅ ያላቸው ናቸው። ከዚህ አንጻር የጾታ ጉዳይ፣ የዘር ጉዳይ ፕሬዚደንሻል ምርጫው ላይ ኤፌክት ይኖራል የሚል ነገር አለ። ይሄ አከራካሪ ጉዳይ ነው። በርግጥ እስካሁን ድረስ አሜሪካ የሴት ፕሬዚዳንት ኖሯት አያቅም እና ከዛ አንጻር አዲስ ከመሆኗ አንጻር በሚዲያ ከብሬጅ በህዝቡም ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል እና ብዙ ተመልካቾች እንደሚሉት የሴት እጩዎች ከወንዶች የተለየ የሆነ የሚዲያ አቴንሽን የሚጠየቋቸው እና የሚያቀርቧቸው ጉዳዮችም ጥያቄዎችም ከፖሊሲዎቹ ጋር ያልተገናኙ ይሆናሉ። ለምሳሌ ስለ አነጋገራቸው፣ ስለ አለባበሳቸው፣ ስለ ቤተሰብ ጉዳዮች ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነት እና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለና እንግዲህ ያው ከፕሬዚደንሺያል ከአንድ ከአሁን በፊት ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። እንግዲህ በቅርቡ የምናየው ይሆናል ማለት ነው። ዋናውን አንኳሩን ጥያቄ ጎላ አድርገን ብንመለከት ቀደም ብለውም ጠቆም እንዳደረጉት በሌሎች ሀገሮች ሴቶች መሪ የሆኑበት ሁኔታ አለ። በጣም የቀደመው በርከት ያሉ አስርታት ወደኋላ የሚወስደን የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በምዕራቡ ዓለም ከሚታወቁ ከቀዳሚዎቹ መሪዎች አንዷ ናቸው። ከዚያም በተለያዩ ሀገራት የዚህን ዘመን የዚህን ትውልድ ጨምሮ ሴቶች ለትልቁ የአመራር ስልጣን የበቁበትን ሁኔታ እናያለን። ባለፈው በ2016 ሂላሪ ክሊንተን ያልተመረጡበትን በሴትነታቸው ብቻ ሳንገድብ ሌሎች ምክንያቶችም ለመምረጥ መታየታቸው አይቀርምና፣ ግን አሜሪካውያን ዛሬ ሴት ፕሬዚዳንት ለመምረጥ ዝግጁ ናቸው ወይ የሚለውን እንዴት ይመለከቱታል? ከሚያዩቸው ቀደም ብለውም ከጠቃቀሷቸው ዋና ዋና ምክንያቶች አንጻር። ልክ ነው እንደጠቀስከው አሜሪካ ዌስተርን ከሚባሉ ሀገሮች ውስጥ ሴት መሪ የሌላት ምናልባት ብቸኛዋ ወይም ደግሞ ከጥቂት ሀገሮች ውስጥ አንደኛዋ ነች የምትሆነው። እንደ ጠቀስከው ማጋጅ ታቸሮ ረዲ ጠቅላይ ሚኒስትር ሲሆኑ እንግሊዝ ውስጥ አስራ ዘጠኝ ሰባት ዘጠኝ ዓመተ ምህረት ነበረ። ከዛ በኋላ ጀርመኒ አንገላ ማርከል በሁለት ሺ አምስት ነበረ ለመጀመሪያ ጊዜ ቻንስለር የሆኑት። ወደ አውስትራሊያ ብንሻገር ጁሊያ ጊላር በሁለት ሺ አስር ነበረ የመጀመሪያ ሴት ጠቅላይ ሚኒስትር ሆነው የተመረጡት። አሜሪካ ውስጥ እስካሁን ድረስ የሴት ፕሬዚዳንት ኖሮ አያውቅም። ምናልባት አንደኛው ምክንያት ሊሆን የሚችለው ሴት ከመሆናቸው በተጨማሪ ወይም በተያያዘ የአሜሪካ የአመራረጥ የፖለቲካ አካሄድ ፕሬዚደንሻል ነው፣ ፓርላመንታዊ አይደለም። እነዚህ ዩኬ፣ አውስትራሊያ ፓርላመንታዊ ስለሆነ አሰራራቸው በፓርቲ ማቀብ ስር ሆነው የሚሰሩ ሴቶች ወደ መሪነት ሚና የመምጣት ዕድላቸው ከፍ ያለ ነው። አሜሪካ ውስጥ ያለው የፕሬዚደንሻል አሰራር ዊነር ቴክ ሆል የሚል አካሄድ ነው። ማለት የሚወዳደረው ሰው የራሱን ቡድን ፓርቲውንም በራሱ ዙሪያ አጣምሮ ነው የሚሄደው እና ጠንካራ የሆነ ተፎካካሪ መሆን ይኖርበታል። የራሱ የሆነ ኔትወርክ ማምጣት ይኖርበታል። ያ ደግሞ ለሴቶች አስቸጋሪ ነው እና ከዛ በተጨማሪ ለፕሬዚዳንትነት እጩ የሚሆኑ አማራጭ ሴቶች ብዙ ካለመሆናቸው ጋር በተያያዘ እነዚህ ነገሮች እስከንድረስ አሜሪካ ሴት መሪ እንዳይኖራት አስተዋጽኦ አድርገዋል ብዬ አስባለሁ። ዶክተር አዲሱ በማህበረሰባዊ አተያይ ወይንም ማህበረሰብ እነኝህን እውነታዎች በሚቀበልበት ድምፅ ለመስጠት የራሱን መሪ ለመምረጥ በሚወስንባቸው ውሳኔ ላይ ተጽዕኖ የሚያሳድሩ ሁሌም በአንድ አይን የሚታዩ የሚታወቁ እውነታዎች የተለመዱ የሚባሉት በእንግሊዝኛው አጠራር ስቴሪዮታይፕ የሚባሉት በአንድ አይነት የሚታዩ የሚታወቁ እውነታዎች ምክንያቶች ይኖሩ ይሆን? በዚህ ጊዜም እንዳልከው ስቴሪዮታይፖች ይኖራሉ። ሴቶችን በብዛት ከሴት ውስጥ ሙያ ጋር የማቆራኘት ከሴቶች ትዕዛዝ መውሰድ የመቸገር ሁኔታ ሴቶችን በመሪነት ቦታ የመሳል በመሳል ዙሪያ የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። ለፕሬዚደንሻል ምርጫው ሂለሪ ክሊንተን በሚወዳደሩበት ጊዜ እንደምታስታውሰው ከነጭ ሴቶች ያገኙት ድጋፍ እምብዛም አልነበረም። እንዲሁም አብዛኞቹ ለፕሬዚደንት ትረምፕ ነበረ የመረጡት፣ ሀምሳ ሁለት ፐርሰንት ይመስለኛል። ያ አንደኛው ምንድነው፣ በተለይ ገጠር አካባቢ የሚኖሩ ባህላዊ አስተሳሰብ እና አኗኗር ያላቸው ሞር ኮንሰርቫቲቭ የሆኑ መራጮች ሴትን በፕሬዚደንትነት ቦታ ላይ አስቀምጦ ማየት ወይም መሳል ይቸገራሉ እና ያ ትልቅ ችግር ነው። በዛ በተጨማሪ ደግሞ ካማላ ሀሪስ ጦርነትም ተጨማሪ አስቸጋሪ ሁኔታ ይፈጥራል ማለት ነው። በርግጥ ፕሬዚደንት ኦባማ በሁለት ሺ ስምንት ና በሁለት ሺ አስራ ሁለት ጥቁር መሆን ለፕሬዚደንት ተፎካካሪነት አስቸጋሪ ሊሆን እንደማይችል አሳይተዋል። ነገር ግን የፕሬዚደንት ኦባማ ጠንካራ ካሪዝማቲክ የሆነ የህዝብ የማስተጋበር አይነት ችሎታ ነበራቸው እና ያ ነው እንግዲህ ከካምላ ሀሪስ የሚጠበቀው ያሉባቸውን የፖለቲካ ጉዳቶችን ወደ ጥንካሬ ቀይሮ ምርጫውን ማሸነፍ የሚያስችል አደረጃጀት መቅረጽ ይኖርባቸዋል ማለት ነው። ይሄ አስቸጋሪ ነው። በእርግጥ ግን ሊሆን የሚችል ጉዳይ ነው። ዶክተር አዲሱ በዩናይት ስቴትስ ያለውን የፕሬዚዳንታዊ ምርጫ ሂደትም ጨምሮ በዩናይት ስቴትስ ከዚህ ቀደም በታሪክ ሴት ለፕሬዚዳንትነት አለመብቃቷን ባነሱበት ከፕሬዚዳንትነቱ መንበር በመለስ በአጠቃላይ ከሌሎች ሀገራት አንጻር ሲነጻጸር በምክር ቤቶች በግሉ ኢንዱስትሪ በትልልቅ ተቋማት መሪነት ሴቶች ለተለያዩ አመራር ኃላፊነቶች የበቁባቸው የቱን ያህል የሚያበረታታ ቦታ ደርሷል? የጾታ ጉዳይ ትልቅ አጀንዳ ነው። የፌሚኒስት ሙቭመንት መነሻ እና ትልቅ ጉዳይ ነው። በኮርፖሬት አሜሪካ ውስጥ ይህ ጉዳይ ለረጅም ጊዜ አጀንዳ ሆኖ ቆይቷል። አይ ቲንክ አሁን ያለው ዴታ እንደሚያሳየው ከሆነ ሲሌብል የሚባል የመርነት ቦታ ያሉት ኤክዜክቲቭ ደረጃ ያሉ የመርነት ያሉትን ስታቲስቲክስን ብናየው አይ ቲንክ ሰላሳ ፐርሰንት ራሱ የሚሞላ አይመስለኝም የሴቶች ድርሻ እና ያው በኮርፖሬት አሜሪካም እየጎለበተ ያለ ነገር ግን መደስ የሚችልበት ደረጃ ያልደረሰ ጉዳይ ነው። እና ካምላ ሃሪስ ይህንን ፕሬዚደንሻል ምርጫ ቢያሸንፉ እንግዲህ ያንን ነገር ለመቀልበስ የሚያስችል አይነት አስተዋጽኦ ሊኖሩ ይችላል። በመጀመሪያ በሲምቦላዊ ደረጃ ራሱ በሰዎች አርአያ መሆን ይችላሉ። ወደፊት ሴቶች ለመምረጥም ለመመረጥም ተነሳሽነት እንዲኖራቸው የሚያነቃቃ አይነት አስተዋጽኦ ሊኖረው ይችላል። ከዛ በተጨማሪ ደግሞ በፖሊሲም ደረጃ ቀርጸው የሴቶችን ድርሻ በመሪነት ቦታዎች ላይ ለማጎልበት ሊንቀሳቀሱም ይችላሉ እና ከብዙ ነገር አንጻር አሁን ያለው የሴቶች ወኪልነት የተሻለ እንዲሆን አስተዋጽኦ ሊኖረው ይችላል። በጠቅላላው በዩናይት ስቴትስ እስካሁን ባሉት ተሞክሮች ሴትነት እኩል ደረጃ በሚታይበት አልደረሰም ቢባል እንኳን፣ በአንጻሩ የዛ ሰው ብቃት አገር ሁኔታዎች የሚጠይቁትን ማሟላት፣ የሰዎችን ፈቃድ መግዛት አለበትና ከዛ አንጻር ሴት እንዴት ይታያል እንዳልከው፣ በአንድ መልኩ ዘህርን ዋና አጀንዳ አድርጋ ማስቀመጥ አስቸጋሪ ነው። ምክንያቱም የምትፎካከረው በብቃት ነው። በዓለም ላይ በጣም ከባድ ከሚባሉ ሚናዎች ውስጥ አንዱ የሆነውን ቦታ ለማግኘት ነው እየተፎካከሩ ያሉት፣ እና ያንን አንኳር አጀንዳ ማድረግ አስፈላጊ ላይሆን ይችላል። ከዛ በተጨማሪ ግን አሜሪካ ውስጥ ዘር እና አሁን ደግሞ ፆታ የምርጫ አጀንዳዎችን ሸጥ ማድረግ ይችላሉ። የሰዎችንም አስተሳሰብ እና አመራረጥ ኮንሽስሊ ሆነ አንኮንሽስሊ አፌክት ማድረግ የሚችሉ ነገሮች ናቸው እና እነዚህ ነገሮችም አደሴም ታይም አድሬስ ማድረግ ያስፈልጋል እና ይሄ አስቸጋሪ ጉዳይ ነው። በብዛት መሪዎቹ የሚያደርጉት ምንድን ነው? ምርጫ በሚወዳደሩበት ጊዜ ዘር ላይ አለማተኮር፣ ዲሬሽላይዜሽን ነው መሰለኝ የሚሉት በእንግሊዝኛ፣ ዘር ላይ አለማተኮር። ምክንያቱም የምትሞክረው ብዙሃን የሆነ ግንባር መፍጠርና በዛ ግንባር ተመርተህ ምርጫውን ማሸነፍ ስለሆነ ዘር ሰውን የሚያዋህድ ሳይሆን የሚለያይ ስለሆነ እዛ ጋር መተኮሩ ብዙም አመቺ ውጤት ላያመጣ ይችላል። ምናልባት ካሸነፉ በኋላ ሬስን ዘር በተወሰነ መልኩ አጀንዳ ማድረግ ይቻላል። ዘርን አዘናርዶ በዛ ዙሪያ ፕሬዚዳንት ኦባማ እንዳደረጉት ያሉትን እነዚህ ሲስተሚክ የሆኑ ኢኒኳሊቲዎች በዘር ዙሪያ የተመረኮዙ ህጎችን ለማስተካከል መሞከር ይቻላል። እና አይ ቲንክ አንደኛው አካሄዲያ ይመስለኛል። በእጩ ፕሬዚደንት ካምላ ሀሪስም እንደዛ አይነት ፖሊሲ እየተከተሉ ያሉ ይመስላል። የቀሩት ጥቂት ቀናት ብቻ ናቸው። ከሁለት ሳምንት በአነሰ ጊዜ ውስጥ ነው እየተነጋገርን ያለ ነው አለም አቀፍ ሁኔታዎችን የሚወስን ቀደም ብለውም እንደገለጹት ገለጹት በአለም ትልቁን ስልጣን ለመያዝ የሚደረግ ፉክክር ነው። እና በተለያዩ ርዕሰ ጉዳዮች የእርስም ሙያን በሚመለከቱ መሰል ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና እዚህ ዋሽንግተን ዲሲ ዋና መቀመጫውን ባደረገው ብሩኪንግስ የጥናት ተቋም የአለም አቀፍ ምጣኔ ሀብትና የልማት ጉዳዮች ጥናት ባለሙያ፣ እግዚአብሔር ይስጥልኝ።